በጎንደር የተለያዩ አካባቢዎች አሁንም ውጊያው እየተካሄደ ነው፣ ይላል አርበኞች ግንቦት ሰባት። መንግሥት በበኩሉ በምዕራብ ትግራይ ዞን በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከሩ ያላቸውን የጥፋት ኃይሎች ታጣቂዎች በቁጥጥር ስር አውያለሁ እያለ ነው። ሰለሞን ክፍሌ ተከታዩን አጠናቅረዋል። ለዚህ ዘገባ መነሻችን ኢሳት ማለት የኢትዮጵያ ሳተላይት ቴሌቪዥን ባለፈው ሳምንት ያቀረበው ዜና ነው። ኢሳት በዚያ ዘገባው በአርበኞች ግንቦት ሰባት ውስጥ ከፍተኛ ወታደራዊ አዛዥ የነበሩት ሻለቃ መሳፍንት ጥጋቡ ሰሜን ጎንደር ውስጥ በተካሄደ ውጊያ እጃቸውን ላለመስጠት ሕይወታቸውን አጥፍተዋል ይላል። የታጣቂዎቹ አዛዥ ያን እርምጃ የወሰዱትም ተዋጊዎቻቸው በመንግሥቱ ኃይሎች ከተከበቡ በኋላ መሆኑን አስረድቷል። የአርበኞች ግንቦት ሰባት ታጣቂዎች በሻለቃ መሳፍንት ጥጋቡ እየተመሩ ከኤርትራ ወደ ኢትዮጵያ ግዛት ገብተው አርማጭሆ ላይ ከመንግሥት ወታደሮች ጋር ውጊያ እንደ ገጠሙም በከባድ ብረት ለበስ ጦር መሣሪያ ጥቃት እንደ ተከፈተባቸው ዜናው ያብራራል። ሻለቃ መሳፍንት ጥጋቡ የኢህአዴግን ሰራዊት ከድተው በአውሮፓ ላክሰምበርግ ይኖሩ እንደነበርና ትግሉን ተቀላቅለው እስከ ዕለተ ኅልፈታቸው ሲያገለግሉ እንደ ቆዩም የኢሳት ዜና ያስረዳል። የሻለቃ መሳፍንት ጥጋቡ አሟሟት እንዴት ነው? መንግሥት በውጊያ ላይ የተገደሉ ሲል አርበኞች ግንቦት ሰባት የራሳቸውን ሕይወት ያጠፉት ራሳቸው እጅ ላለመስጠት ሲሉ ነው ይላል። የአርበኞች ግንቦት ሰባትን የፖለቲካ ጉዳዮች ኃላፊና ቃል አቀባይ አቶ መንግስቱ ወልደስላሴን ዛሬ ጠዋት አግኝቼ አነጋግሬያለሁ። መቼ ነበር ከመንግስቱ ኃይሎች ጋር ውጊያ የተካሄደው ስል ላቀረብኩላቸው ጥያቄ በመመለስ ነው የጀመሩት። ባለፈው ሳምንት መክሰኞ ነው፣ ህዳር አስራ ሶስት ማለት ነው። በአፍሪካ ዙሪያ ላይ ከወያኔው ሰራዊት ጋር የአርበኞች ግንቦት ሰባት ሰራዊት ውጊያ አድርጎ ነበር። ከፍተኛ ውጊያ ነበረ። በወያኔ ሰራዊት በሜካናይዝ የታገዘ ውጊያ ነበር እየተደረገ የዋለው። በቀን ነበር የተደረገ ውጊያ። በዛ ላይ እንግዲህ በቦታው የነበረው የሰራዊቱ አመራር ገብርዬ፣ ማለትም ሻለቃ መሳፍን ጥጋቡ በውጊያው ላይ መጨረሻ ሰዓት ላይ ከበባ ተደርጎበት ነበር። በዛ ላይ ራሱን በያዘው መሳሪያ ነው እያጠፍነው የተወሰኑ የእኛ ሰራዊቶች ወጥተዋል። እሱ ግን መሪ ስለሆነ ከፍተኛ ጫና እሱ ላይ በርትቶ ስለነበር ላለመያክል ነው ራሱን ያጠፋው። ከመንግስቱ የተሰጠ መግለጫ ግን በውጊያ መሀል ተገደሉ እንጂ የራሳቸውን ሕይወት አጠፉ አይልም። እናንተ ትክክለኛ ሁኔታ እንዴት ነው ያረጋግጣችሁ? አው ከዛ እኮ የወጡ ሰዎች አሉ። እሱ መሪ ስለሆነና ከፍተኛ አዋጊም ስለነበረ በቦታው ላይ ትኩረት ሰጥተው እሱንም ከበባ አድርገውበት እሱና የተወሰኑ ልጆችን ከበባ አድርገውባቸው ነበረ። በዛ ምክንያት ነው ከዛ ወጥተዋል። ከዛ በኋላ ወጥተውም እኮ በተከታታይ በአስራ ስድስትና በአስራ ሰባት ሰሞኑን ይህ ሁለት ቀን ነው ሌላ ማጥቃት ሰንዝረዋል። ከዛ ከወጡ በኋላ የጀግንነት አሟሟት ሞተ እኛ ላይ የወታደራዊ በላይነት ተደረገብን ብሎ መቼም አይገልጽም። የምታውቁት ነው። በዛ ላይ የገለጸው መግለጫም ጠቅላላ የገባው ሰራዊት መቶ አስራ ሶስት ነው። ሰባ ሶስቱን ይዤ አለሁ አስራ አምስት ገድ እያለሁ እያለሁ ሊያወራበት ሂደት አለ። ይህ ከአሁን በፊት በተደጋጋሚ የሚሰጠው የውሸት ፕሮፓጋንዳ ነው። ሁልጊዜ አጥፍቻቸዋለሁ ነው የሚለው። ሁልጊዜ አጥፍቻቸዋለሁ ነው የሚለው። ለዚህ ማመሳከሪያ የሚሆን ከዚህ ቀጥሎ ያሉ በአስራ ስድስት እና በአስራ ሰባት ከትናንት ወዳ ውጊያ ተደርጓል። አሁን ጎንደር አካባቢ ግጨው የተባለ ቦታ ከዚሁ ከወያኔ መከላከያ ማለት የአስቸኳይ ጊዜ አዋጅ ግብረ ኃይል የሚለው ከትግራይ ያመጣቸው ሰራዊት አሉ። ከእነሱ ጋር ገጥሞ ጎንደር አካባቢ ላይ ሀያ ሁለት ገድሎ ሀያ ዘጠኝ አቁስሏል። የክልሉ ማለት የአማራው ክልል ቃል አቀባይ አቶ ንጉሱ ጥላሁን እንዲያውም ባለፈው ሳምንት መሆነ አሁን ውጊያ ፈጽሞ አልተካሄደም፣ እየተካሄደ የለም ሲሉ ገልጸውልናል። እስኪ የእርስዎን አስተያየት። የሚገርመው ይሄ ነው የክልሉ ቃል አቀባይ ያን አይነት መግለጫ ምንም አይነት ውጊያ እንዳልሰሙ ተናግረዋል። እዛው አጠገባቸው ላይ ሆኖ ግን በፌዴራል የሰጠውን መግለጫ ደግሞ ሰምታችኋል። የሚገርመው ነገር አስቸኳይ ጊዜ ግብረ ኃይል ማለትም ይሄንን ውጊያ ያደረጉትም ውጊያውን በሚስጥርነት ነው እያያዙ ውጊያው እየተደረገ ያለው አማራ ክልል ሆኖ እያለ ከትግራይ የመጡ ኃይሎች ናቸው። በአምሳ ስድስት መኪና ተጭነው ነው የመጡት። እነዚህ የልዩ ኃይል የኮማንድ ፖስቱ ማለት ነው እነሱና ከዛው ከትግራይ ክልል የመጡ የአጋዚ ጦር አባላት ከእነሱ ጋር ነው ውጊያ የተደረገው። ይህን ውጊያ እንግዲህ የክልሉ ቃል አቀባይ የተነገረውን ብቻ ነው መናገር ያለበት። በፌዴራል የተያያዘ ነው የዚህ የኮማንድ ፖስት ጉዳይ። በክልሉ ውስጥ ምንም አይነት ስልጣን የለው የሚደረጉ ሂደቶችን የመግለጽም ሆነ የማስተባበል ምንም አይነት ስልጣን ስለሌለው መናገርም መብቱ ስለሌለው ነው እንጂ እንዴት ነው ይሄንን የማያውቀው? ብዙ አጠገባቸው ላይ ደ ተኩል ይሰማበት የሚችልበት አካባቢ ያለው ሰው እያለ ፌደራል ደረጃ ላይ መግለጫ መሰጠቱ እንዴት ነው ሊሆን የሚችለው? ይሄ የአሁኑ የእናንተ እንቅስቃሴ በጎንደር ሲካሄድ ከቆየ ህዝባዊ ተቃውሞ ጋር ግንኙነት አለው? በጎንደር ብቻ ሳይሆን በመላ ኢትዮጵያ እየተደረገ ከነበረው እንቅስቃሴ ጋር ቀጥተኛ ግንኙነት አለው ነው የምንለውኛል። ለምን ከአሁን በፊትም ቢሆን በነበረው ህዝባዊ ቢተኝነት አርበኞች ግንቦት ሰባት በመላ ኢትዮጵያ ውስጥ መዋቅር አለ። በዛ መዋቅር ሲሰራ ነበረ። በኦሮሚያም በአማራ ክልሉም እንደዚህ ጎልቶ የወጣው ብቻ ሳይሆን በሌሎች አካባቢ የተነሱ ትናንሽ አመቶች ላይ እንዲተኝነቶች ላይ በሙሉ የአርበኞች ግንቦት ሰባት መዋቅር እዛ ውስጥ አለ፣ እዛ እንቅስቃሴዎች ውስጥ አለ። የወልቃይት ማንነት ጥያቄ ይሄ አሁን እንደገና ደግሞ የአማራ ማንነት ጥያቄ ባለ በኦሮሚያ ውስጥ ያለው የፕላኑን ተከትሎ ግጭቱ ከተነሳበት ጀምሮ እስካሁን የደረሰበት ደረጃ በሙሉ የአርበኞች ግንቦት ሰባት በህዝቡ ውስጥ እንዳለ ላረጋግጥልህ እወዳለሁ። አንድ የመጨረሻ ጥያቄ ላንሳ። አርበኞች ግንቦት ሰባት ከተመሰረተ ቆይቷል፣ ግን ደግሞ የዚያኑ ያህል እንቅስቃሴ ሲያደርግ አይታይም። እንዲያውም የኤርትራ መንግስት ተጽዕኖ ያደርግበታል ይታል እየተባለ ምን ይነገራል፣ በዚህ ላይ ምን ይላሉ እርሶ? ሁለት አመት የሚሞላው ጥር ሁለት ነው። አርበኞች ግንቦት ሰባት የተባለው የኢትዮጵያ ህዝብ አርበኞች ግንባርና የግንቦት ሰባት ንቅናቄ ውህደት ነው። ይህ ውህድ የሆነው ሁለቱም ድርጅቶች ረጅም የትግል ታሪክ ቢኖራቸውም ውህደት ከፈጠሩና አርበኞች ግንቦት ሰባት በሚል መንቀሳቀስ ከጀመሩ ግን ገና ሁለት አመታችን ነው። በዚህም ደግሞ ሰራናቸው ስራዎች በህዝቡ ዘንድ አንሷል የሚለው ለእኛም ራሱ አዋንሷል ነው። የትግሉ ሂደት ቶሎ እንዲጠናቀልን የወያኔ ግብአተ መሬት እንዲፋጠልልን የምንፈልገው ከማንም በላይ እኛ ነን። እኛ ደግሞ እየሰራን አለን። እንግዲህ በአንድ ጀንበር የወያኔን ሰራዊት ደምስሶ መግባት የሚቻልበት አይደለም። አንድ እሱ ነው። ሁለተኛው እንደገና ደግሞ ህዝባችን ላይ ወያኔ እያደረገው ያለውን ግፍ ጭፍጨፋ መስዋዕትነቱን ወይም የህዝቡን የመጨፍጨፍ እንትን በመቀነስና ህዝባዊ አመፁ ተቀጣጥለው ላይቀለበስ የሚችል ህዝባዊ አመፅ፣ በእኛ ሀይል የተደገፈ ህዝባዊ እምቢተኝነት የወያኔን ስርዓት ሊገለብጥ የሚችልበትን ሁኔታ በማመቻቸት ረገብ ነው እንጂ መደበኛ ውጊ አድርገን ከወንድሞቻችን ጋር እየተጨራረስን ቀጥታ ልንገባ የምንችልበት አይነት ሁኔታ እንዲኖር አልፈልግም። በእርግጥ የድርጅታችን ስትራቴጂ አለ፣ በሁለገብ የምናደርገው ትግል አለ። ያንንም በከፍተኛ ሁኔታ እየሰራንበት ነው ያለ ነው እንጂ እኛ በኩል ከድርጅታችን ከተመሰረተብት ጀምሮ በምናካሄደው የትግር ሂደት ውስጥ ትንሽ የመቀቀዝ ሁኔታ ያሳይተናል የሚለው እንትን አይለም። ሌላው የኤርትራ መንግስት ጫና ያደርግባቸዋል የሚባለው እንግዲህ እንዳጋጣሚ ሆነው እኔ የቅድሞ ኢትዮጵያ ዛዊ ባርታ ጋ ከኤርትራ መንግስት ጋር እንግዲህ የኛ ድርጅት ወደ አስራ ስድስት አመት ነው ከተመሰረተ ቆይቶ የሰራን ያለ ነው። ኢትዮጵያ ውስጥ በምናደርገው ትግር ላይ የኤርትራ መንግስት ጫና የሚያደርግብን ለምንድን ነው? ምን ምክንያት አለ? የኤርትራ መንግስት ይህ ከሆነ ለምንድን ነው መጠለያም መንደርደሪያም የሚሆነውን ቦታው ለምን ፈቀደልን? ይህንን አይነት ሁኔታ እያለ ደግሞ በእንደዚህ አይነት ጫና ውስጥ እኛ እዚህ ተቀምጠን ኢትዮጵያ ልንጎዳ ኢትዮጵያ ልነጣ ልናወጣ አንችልበት ሁኔታ ውስጥ ሆነን የምንታገለው እና እዚህ ቦታ የምንገኘው ስለምንድን ነው? እና በኤርትራ መንግስት በኩል ጫና ይደረግባቸዋል የሚለው በኤርትራ የሚካሄደውን ትግል ወይም በኤርትራ መንደርደሪያነት የምናደርገውን ትግል የሚቃወሙ ኃይሎች አሉ ዋልታና እንደገና ደግሞ ወያኔ ኤርትራ ለኢትዮጵያ ጥሩ አመለካከት የላትም እያለ ከሚነፋው ፕሮፓጋንዳ የተነሳ ነው እንጂ የኤርትራ መንግስት በአርበኞች ግንቦት ሰባት ላይ ምንም አይነት ጫና የሚያደርግብን ሁኔታ የለም። አቶ መንግስቱ ወልደስላሴ የአርበኞች ግንቦት ሰባት የፖለቲካ ጉዳዮች ኃላፊና ቃል አቀባይ ለሰጡ ማብራሪያ አመሰግናለሁ አድማጮች መንግስትም ባለፈው ሳምንት ስለ ሁኔታው ለተለያዩ መገናኛ ብዙሀን መግለጫ አሰራጭቷል ዛሬ ከመሸ በቴሌፎን ያገኘኋቸው የመንግስቱ ቃል አቀባይ ዶክተር ነገሪ ሌንጮ ውጊያውን በተመለከተ ካለፈው ሳምንት ወዲህ የተለወጠ ነገር የለም ያንኑ መረጃ መጠቀም ትችላለህ በቅርቡም ሰፋ ያለ መግለጫ እንሰጣለን ብለውኛል በዚሁ መሠረት ይህንኑ የመንግስቱ መግለጫ ዋና ዋናውን ለመግለጽ እንዲህ ይላል ሰሞኑን ከኤርትራ በምዕራብ ትግራይ ዞን በኩል ወደ ኢትዮጵያ ሰርጎ ለመግባት የሞከረው የግንቦት ሰባት የጥፋት ኃይል በቁጥጥር ስር ውሏል ይላል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ መከላከያ ሚኒስቴር መግለጫ። አክሎም ሻዕቢያና ደጋፊዎቹ የሀገራችን ሰላምና ልማት የማይዋጥላቸው የጥፋት ኃይሎች ከንቱ ሴራ ፈጽሞ አይሳካም ብሏል። ሰሞኑንም በብርሃኑ ነጋ የሚመራው አርበኞች ግንቦት ሰባት በሀገሪቱ ተፈጥሮ የነበረውን ሁከትና ብጥብጥ እንደ መልካም አጋጣሚ በመጠቀም በምዕራብ ትግራይ ዞን ሰርጎ ለመግባት ሲሞክር በዞኑ ሕዝብና ሚሊሻ በቁጥጥር ስር ውሏል ካለ በኋላ በአጠቃላይ ሰርጎ ከገባው መቶ አስራ ሦስት የታጠቀ የሰው ኃይል አስራ አምስቱ ሲገደሉ ሰባ ሦስቱ ተማርከዋል ብሏል። በሁለት ዙር የገቡት የጥፋት ኃይሎች የመጀመሪያው በሻለቃ መሳፍን ጥጋቡ ሁለተኛው በደስታው ተገኘ እንደነበርም የመንግሥቱ መግለጫ ያብራራል። መሪዎቹን ጨምሮ ሌሎችም መገደላቸውን ከተማረኩ የጦር መሳሪያዎች ጋር በዝርዝር አቅርቧል። ይበንድ እንዳለ በዕለቱ ወደ አካባቢው ነዋሪዎችና የክልሉ ባለሥልጣንም ደውዬ ነበር። አንድ ስማቸው እንዳይገለጽ የጠየቁ ነዋሪ አሁን ውጊያ መካሄዱን ከአቅራቢያው የመጡ ሰዎች አረጋግጠውልኛል ብለውኛል። የአማራው ክልል ቃል አቀባይ አቶ ንጉሡ ጥላሁን ግን እስከማውቀው ድረስ ጎንደር ውስጥ የተካሄደ ወይም አሁን እየተካሄደ ያለው ውጊያ የለም ብለዋል። አቶ ንጉሡ ውጊያ ስለመደረጉ ራሱ መረጃ የለኝም። ሰለሞን፣ እንግዲህ ይሄ በክልል ደረጃ ከሆነ ያው እኔ ነኝ። እኔ ግን በዚህ አካባቢ ላይ ውጊያ እየተደረገ ስለመሆኑ ምንም መረጃ የለኝም። ከኢትዮጵያ የደህንነትና ጸጥታ ምንጮች ቀደም ሲል ለትግርኛው ክፍል የተሰጠ ማረጋገጫ ነበረ። ኮሎኔል መሳፍን ጽጋቡ የሚመራ ሽምቅ ተዋጊዎች ቡድን ከኤርትራ ወደ ኢትዮጵያ ተሻግሮ በሰሜን ምዕራብ ኢትዮጵያ ውስጥ ተደምስሷል የሚል እንደዚያ ከሆነማ ይህንን መግለጫ የሰጡትን አካላት ናቸው የበለጠ መረጃ ሊሰጡ የሚችሉት። በዚህ ጉዳይ ላይ መረጃ ስለሌለኝ፣ ማለት እኔ በአሁን በማውቀው ደረጃ ስለሌለን፣ በክልልም እንደዚህ አይነት ነገር ስለሌለን ምናልባትም በዚህ ዘገባ ውስጥ የተካተቱት አካላት መረጃ ሊሰጡ ይችላሉ። እኛ ግን ተጨባጭ መረጃ ስናገኝ እንሰጣችኋለን። አቶ ንጉሱ ጥላሁን የአማራው ክልል ቃል አቀባይ ነበሩ። አመሰግናለሁ። ቀደም ሲል የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ በቅርቡ ውጊያውን በሚመለከት ሰፊ መግለጫ ይወጣል ብለዋል። እንጠብቃለን።